በቱርክና በአውሮፓ ሕብረት መካከል ያለው ውጥረት እየተባባሰ መምጣቱን በአህጉሪቱ ውስጥ ባለው የስደት ጉዳይ ላይ አሳሳቢ ጥላል እንዲያርፍ ማድረጉ ተገልጿል። በሁለቱ ወገኖች መካከል ያለው መካረር እየተባባሰ የመጣው የቱርክን ፕሬዚደንት የስልጣን ዘመን ለማራዘም በሚያስችል ሁኔታ ሕገ መንግሥቱን ለመቀየር ይደረጋል ለተባለ ውሳኔ ሕዝብ የአንካራ ሚኒስትሮች በአውሮፓ ሀገሮች ውስጥ ቅስቀሳዎችን እንዲያካሄዱ ከታገዱ በኋላ ነው። ከኢስታንቡል የደረሰን የሪፖርተራችን ዶሪያን ጆንስ ዘገባ አለ። ሰለሞን አባቴ ያቀርበዋል። የቱርክ የአውሮፓ ህብረት ጉዳዮች ሚኒስትር ኦማር ሴሊክ ዛሬ ኢስታንቡል ላይ የሰነዘሩት ኃይለ ቃል መፋጠጥና ንትርኩን ከፍ ወዳለመካረር እንደገፋው ነው እየተሰማ ያለው። ቱርክ ግዴታዎቿን ብትወጣም የአውሮፓ ህብረት ግን በተስማሙት መሰረት የሚጠበቅበትን አለመፈጸሙን ጠቁመዋል። እንዲያውም ቃሉን አጥፏል ሲሉ ከሰዋል። ሚኒስትሩ ሃታ ጎችመንለር ኮኑሱንዳኪ ኢንሳኒ ዱሩም አውሮፓዳ ዳሃ ከቱየ ጊትሚሽቲር እናም ቃሉን ላልጠበቀ የአውሮፓ ህብረት ቱርክስ ስለምን በስደተኞች ጉዳይ የወሰደችውን ኃላፊነት ልትወጣ ቀጣይ ይጠበቅባታል ነው የሚኒስትሩ ንግግር። ቱርክ የወሰን ጥበቃዋን ልታጠናክርና ወደ ሌሎች የአውሮፓ ሀገሮች በህገወጥ መንገድ የዘለቁ ፍልሰተኞችን መልሳ ልትሰበስብ፣ በአጸፋው ደግሞ የአውሮፓ ህብረት አባል ሀገሮች ለቱርካውያን ሁሉ ነፃ የመዘዋወሪያና የመተላለፊያ ቪዛ ሊሰጡ ነበር ያለፈው ዓመት ስምምነት ፍሬ ሀሳብ። የአንካራን ክስና አቤቱታ ግን ብራስልስ ታስተባብላለች። አሁን ታዲያ በምን ላይ ምን ሆነና? የቱርክ ሚኒስትሮች በአውሮፓ ሀገሮች ከተሞች ላይ የቅስቀሳ ዘመቻዎችን እያደራጀን ለፕሬዚደንታችን ተጨማሪ የሥልጣን ዕድሜ እንቸር ዘንድ ለተወላጆቻችን ቅስቀሳ እናድርግ ሲሉ፣ ጀርመንና ሆላንድ ግን የለም አትችሉም አሏቸው። አንካራ ታዲያ ይህንን የስደተኞች ጉዳይ ካርታዋን እንደ መደራደሪያ መዘዘች ይላሉ በአልሞኒተር ጋዜጣ ላይ የፖለቲካ ተቺውና ጸሐፊው ሰሚ ኤዲዝ በዚህ የስደት ቀውስ ውል ውስጥ ቱርክ መግባቷ ቀድሞም ቢሆን ስህተት እንደነበረ አይነት ስሜት እንዲያደር ነው የቱርክ ባለሥልጣናት እየጣሩ ያሉት። በሰሚ ኤዲዝ ትንታኔ መሠረት አሁን ጉዳዩን ወደ መደራደሪያ አጀንዳነት ቀየሩት፣ ሁሉንም እንካ በእንካ ማድረግ ፈለጉ ብለዋል። የምንጠይቃችሁን ካልሰጣችሁን በስደተኛ ጎርፍ እናጥለቀልቃችኋለን ነው ነገሩ በተንታኙ አባባል። የቱርክ ፕሬዚዳንት ረጀብ ታይብ ኤርዶዋን ከሆላንድና ከጀርመን መሪዎች ጋር ከዚህ ቀደም ታይቶ የማይታወቅ እንካሰላንቲያ ውስጥ ተጋብተው ጎምዘዝ ያሉ ቃላትን ተወራውረዋል። የአውሮፓ ሕብረትና የቱርክ ንግግሮች መቋረጥ ሀገሪቱን ወደ ዲፕሎማሲያዊ መገለል ይበልጥ እየገፋ እየተንገዳገደ ያለውን ምጣኔ ሀብቷንም ይበልጥ ወደ መጫን እንደሚያዘግም ተዘግቷል። ያኔ ኤርዶሃን አንዳች አስደንጋጭ እንቅስቃሴ በአውሮፓ ሕብረት ላይ ያደርሱ ይሆናል የሚል ስጋት አለ።